Voice of America. ሜይአድና ሰማያዊ ፓርቲ አቅዳውት የነበረው ህዝባዊ ስብሰባ ያልተካሄደው በራሳቸው በፓርቲዎቹ ምክንያት እንደሆነ የአዲስ አበባ አስተዳደር አስታወቀ። ፓርቲዎቹ ህዝባዊ ስብሰባውን ለማካሄድ የሚያስፈልጉ የተለመዱ ሂደቶችን ተከታትለው አላጠናቀቁም ነው ያለው። ዘጋቢያችን እስክንድር ፍሬው ተከታዩን ዘገባ ልኳል። የአስቸኳይ ጊዜ አዋጁ ከተነሳ በኋላ የመጀመሪያ ይሆን የነበረው የአዳራሽ ውስጥ የፖለቲካ ስብሰባ አልተካሄደም። በወቅታዊ ጉዳዮች ላይ ለመወያየት በሚል የጠሩትን ህዝባዊ ስብሰባ ከትናንት ወዲያ እሁድ ሊያካሂዱ የነበሩት ሁለት ተቃዋሚ ፓርቲዎች ናቸው፣ መያድና ሰማያዊ። ህዝባዊ ስብሰባው ያልተሳካው የአዲስ አበባ አስተዳደር ለጥያቄያቸው ምላሽ ባለመስጠቱ መሆኑን ሁለቱ ፓርቲዎች ትናንት በሰጡት መግለጫ ጠቅሰዋል። በቅድሚያ አንድ የህዝባዊ ስብሰባ እውቅና መጠየቂያ ደብዳቤ በጋራ ማስገባታቸውን የገለጹት ፓርቲዎች ሰዎቹ ያ እንደማይቻል እንደተነገራቸው አስረድተዋል። በተነገራቸው መሰረት በተናጥል ሁለት ደብዳቤዎች ማስገባታቸውንም ጠቁመዋል። አስተዳደሩ ግን ለነዚህ ደብዳቤዎችም ምላሽ አልሰጠንም ነው ያሉት። ዛሬ ለአሜሪካ ድምፅ አስተያየት የሰጠው የአዲስ አበባ አስተዳደር በተቃዋሚዎቹ የተሰጠው መረጃ እውነታውን እንደማያንጸባርቅ አስታውቋል። በአስተዳደሩ የከንቲባው ጽህፈት ቤት ኃላፊ አማካሪና የሰላማዊ ሰልፍና ስብሰባ ፈቃድ ክፍል ተወካይ ኃላፊ አቶ ተስፋ ዋቅጅራ እንዳሉት ህዝባዊ ስብሰባው ያልተካሄደውም በራሳቸው በፓርቲዎቹ ምክንያት ነው። ለየብቻ አንዳንድ ደብዳቤ እንዲያስገቡ መጠየቃቸው እውነት መሆኑን አቶ ተስፋ ተናግረዋል። ጥያቄው በአንድ ደብዳቤ በሁለት አርማ፣ በሁለት ማህተምና በሁለት ፊርማ የቀረበበት ሁኔታ ተገቢ ያለመሆኑን ነው የገለጹት። ሁለተኛውን ደብዳቤ ግን ፓርቲዎቹ በትክክልና ለየብቻ ጽፈው ማስገባታቸውንም አቶ ተስፋ ተናግረዋል። ይህም ሆኖ ፓርቲዎቹ ቀሪዎቹን ሂደቶች አልተከታተሉም፣ አላጠናቀቁም ሲሉ ነው የሚያብራሩት። እዚህ መልክ በሁለተኛ ቀን ላይ በሰው ላኩ። የመጀመሪያ ቀን አቶ የሺዋስ እዚህ ነበረ፣ ከሱ ጋር ተነጋግረ እንዲል አድርገን ጋይረን እናመጣለን ብሎ ነው የሄደው። በዛ መልክ ደብዳቤውን ለየብቻቸው ላኩ። ለየብቻቸው ሲልኩ ደግሞ ለየብቻቸው ማለት በሁለት አርማ በሁለት ማህተም፣ ሁለት ደብዳቤ መጣ። ሁለት ደብዳቤ ለየግል መጣ። ለየግሉ ሲመጣ ደግሞ ለሁለቱም ደብዳቤ ሰማያዊ ፓርቲ የራሱ የሆነ ሶስት ሰው የታደሰ የቀበሌ መታወቂያ ያለው ስብሰባውን ሊያስተባብር የሚችል ሶስት ሰው ይዞ መጥቶ ፍቃዱን መውሰድ ሲችል ደብዳቤውን እዚህ ጥሎ ያው ከጠየቅን በቃ እንደ ተፈቀደልን ይቆጠራል ከምል እሳቤ ሊሆን ይችላል። ተመልሰው መጥቶ ደብዳቤያቸው ምን እንደደረሰ ያልጠየቁም እንጂ ለየግላቸው ሲጠይቁ ሊሰጣቸው የሚችለው ስብሰባውን የሚያስተባብር ሶስት ሰው መጥቶ ፈርሞ ኃላፊነት ወስዶ ደብዳቤ ወስዶ ይሄዳል። ልክ በራሳቸው እጅ ደብዳቤው ከገባ በኋላ ነው ስብሰባውን ማካሄድ የሚችሉት። ይህን ፕሮሰስ አላካሄዱም። እነዚህ ሰዎች መጥተው ደብዳቤ ጥሎ ከመሄድ ውጭ ይህን ፕሮሰስ ሳያካሂዱ የአዲስ አበባ ከተማ አስተዳደር አደናቀፈብን ቢሉ በእኛ ዘንድ ተቀባይነት ያለው አይደለም። ምክንያቱም ፎርማሊቲውን አሟልተው መውሰድ የሚገባቸውን ደብዳቤ ወስደው ስላልሄዱ ማለት ነው እንጂ ሶስት ሰዎች በአካል ቢመጡ እና ሂደቱን ቢጨርሱ ደብዳቤውን ካስገቡ በኋላ እውቅና ያገኝ ነበረ። ህዝባዊ ስብሰባው ነው እያሉኝ ያሉት በመብራት ኃይል መካሄድ ይችል ነበር። የእሁዱ ስብሰባ በትክክል ይችላሉ። እነሱ ደብዳቤ ያስቀመጡ እንጂ ምን ቅድመ ሁኔታ ማሟላት እንደሚገባቸው ጠይቀውን ያንን አላሟሉ። ስብሰባ ሲያካሄድ ደግሞ ስብሰባ ጠያቂው ክፍል ስብሰባውን የሚያስተባብር ሶስት አካላት መጥተው መታወቂያቸውን ኮፒ አስይዘው ፈርመው ደብዳቤ ይዘው ይሄዳሉ በፎርም ነው ደብዳቤ ሞልተን የምንሰጣቸው። ፈርሜ ማህተም ተደርጎበት ደብዳቤውን ይዘው ከሄዱ በኋላ ለጸጥታ ስራ ራሱ ሊያግዟቸው የሚችሉ አካላትም አውቀውት እዛ አካባቢ ላይ ሌላ ችግር እንዳይፈጠርም ጭምር ታዘው ነው ስብሰባም ማካሄድ የሚችሉት። ይህም ፕሮሰስ ስላላካሄዱ እነሱ በዚህ ፕሮሰስ ውስጥ ባላለፉበት አዲስ አበባ ከተማ አስተዳደር አደናቀፈብን ብለው ቢያወሩ ተቀባይነት የሚያገኝ ጉዳይ አይደለም። አቶ ተስፋ ግን እናንተስ ልታገኛቸው ሞክራቸዋል? ለምሳሌ ኑና ሶስተው ይዛችሁ ኑና፣ መጀመሪያ አስቀድመን በዚህ መልክ አስተካክላችሁ ቅረቡ ብለናቸው ነው የሄዱት። ለእነዚህ ሰዎች እኮ ይሄ ጉዳይ ለመጀመሪያቸው አይደለም። ቀደም ሲልም ስብሰባ ፈቃድ ወስዶ ሲያካሄዱ የነበረው ጉዳይ ነው። አዲስ ስርዓት አይደለም የተፈጠረው። ድሮ የነበረው ስርዓት ነው አሁንም እየሰራ ያለው አዲስ የፈጠርነው ነገር የለም። አሁን ፓርቲዎቹ ትናንት ያነሱት ነጥብ ሁለት፣ ተቃዋሚ ፓርቲዎች በጋራ ስብሰባ መጥራት አይችሉም የሚል ሁኔታ ነው ያየ ነው ባስተዳደሩ በኩል በጋራ ስብሰባ ወይም መዝማወያታ ችሉም የሚል አይነት ነገር ነው ያየነው። በጋራ ለምንጠራቸው አይነት ይመስላል የሚል ነገር አንጸባርቀዋል፣ ጋዜጣዊ መግለጫቸው ላይ በጋራ እንዳናካሂድ ነው ያደረጉን የሚል ምንድ ነው በዚህ ላይ ምላሽ ወት? እሱ ላይ ማ ተነጋግረን እኮ በአንድ ደብዳቤ የተለያየ ዓላማና ፕሮግራም ያለው ፓርቲ መርጅ እስካልተደረገ ድረስ እስካልተዋህዱ፣ ወይ ግንባር እስካልፈጠሩ በምርጫ ቦርድ ግንባር እስካልተፈጠሩና ከምርጫ ቦርድ አስፈላጊውን የምስክር ወረቀት እስካላገኙ ድረስ በዚህ አግባብ መጠየቅ አትችሉም። ጥያቄ አቅርበንላቸው ጥያቄያቸውን ተገቢ መሆኑን የማምነውበት የየግላቸውን ደብዳቤ እኮ አስገብተዋል። ከዛም በኋላ እኮ ያስገቡት ደብዳቤያቸው ላይ ሰማያዊ ፓርቲ ከመያድ ጋር ነው የምናደርገው ብሎ ነው የጠየቀው። መያድ ደግሞ ከሰማያዊ ፓርቲ ጋር ነው የማደርገው ብሎ ነው የጠየቀው። ያንን አልተቃወማችሁም? ሆኖ ግን አልተቃወምነውም። ለየብቻው ስለጠየቀ ግን ማሟላት የሚገባቸውን አስፈላጊ መስፈርት ባለማሟላታቸው ራሳቸው በመዘገየታቸውም ሊሆን ይችላል። ራሳቸው በፈጠሩት ችግር ነው የራሳቸው ስብሰባቸው ሊስተጓጎል የቻለው እንጂ ከተማ አስተዳደሩ በዚህ ላይ የፈጠረባቸው ጫናም የለም፣ የከለከላቸው ፈቃድም የለም። የአስቸኳይ ጊዜ አዋጁ ጸንቶ በቆየባቸው ባለፉት አስር ወራት ፖለቲካዊ ስራ መስራት እንዳልቻሉ ሁለቱ ተቃዋሚ ፓርቲዎች በትናንትናው መግለጫ አስታውሰዋል። እሁድ በመብራት ኃይል አዳራሽ ሊካሄድ የነበረው ስብሰባም በተለያዩ ወቅታዊ ጉዳዮች ላይ አማራጭ ሀሳቦቻቸውን ጭምር የሚያቀርቡበት ይሆን እንደነበር ተናግረዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ